መጽሐፈ ኢያሱ ወልደ ነዌ ምዕራፍ ሃያ አንድ የሌዋውያን አባቶች አለቆች ወደ ካህኑ ወደ አልዓዛር ወደ ነዌም ልጅ ወደ ኢያሱ ወደ እስራኤልም ልጆች ነገዶች አለቆች ቀረቡ። በከነዓን ምድር ባለችው በሴሎ እግዚአብሔር በሙሴ እጅ የምንቀመጥባቸውን ከተሞች ለከብቶቻችንም መሰማሪያዎች ትሰጡን ዘንድ አዞዋል ብለው ተናገሯቸው። የእስራኤልም ልጆች እንደ እግዚአብሔር ትእዛዝ ከርስታቸው እነዚህን ከተሞችና መሰምሪያቸውን ለሌዋውያን ሰጡ። ለቀዓትም ወገኖች ዕጣ ወጣ። ሌዋውያንም ለነበሩ ለካህናት ለአሮን ልጆች ከይሁዳ ነገድ ከስምዖንም ነገድ ከብንያምም ነገድ አሥራ ሦስት ከተሞች በዕጣ ሆኑላቸው። ለቀሩትም ለቀዓት ልጆች ከኤፍሬም ነገድ ከዳንም ነገድ ከምናሴም ነገድ እኩሌታ አሥር ከተሞች በዕጣ ሆኑላቸው። ለጌድሶንም ልጆች ከኢሳኮር ነገድ ከአሴርም ነገድ ከንፍታሌምም ነገድ በባሳንም ካለው ከምናሴ ነገድ እኩሌታ አስራ ሦስት ከተሞች በዕጣ ሆኑላቸው። ለሜራሪም ልጆች በየወገኖቻቸው ከሮቤል ነገድ ከጋድም ነገድ ከዛብሎንም ነገድ አስራ ሁለት ከተሞች ሆኑላቸው። እግዚአብሔርም በሙሴ እጅ እንዳዘዘ የእስራኤል ልጆች እነዚህን ከተሞችና መሰምሪያቸውን ለሊዋውያን በዕጣ ሰጡ። ከይሁዳም ልጆች ነገድ ከስምዖንም ልጆች ነገድ በስማቸው የተጠሩትን እነዚህን ከተሞች ሰጡ። የፊተኛው ዕጣ ለእነርሱ ስለወጣ የሌዊ ልጆች የቀዓት ወገን ለሆኑ ለአሮን ልጆች ሆኑ። በይሁዳ ተራራማ አገር ያለችውን ቂርያት አርባቅ የምትባለውን ከተማ በዙሪያዋም ያለውን መሰምሪያ ሰጧቸው። እርሷም ኬብሮን ናት። ይህም አርባቅ የኤናቅ አባት ነበር። የከተማይቱን እርሻ ግን መንደሮቿንም ለዮፍኔ ልጅ ለካሌብ ርስት አድርገው ሰጡት። ለካህኑም ለአሮን ልጆች እነዚህን ሰጡ፦ ለነፍሰ ገዳይ መማፀኛ ከተማ የሆነችውን ኬብሮንና መሰምሪያዋን፣ ልብናንና መሰምሪያዋን፣ የቲርንና መሰምሪያዋን፣ ኤሽትሞዓንና መሰምሪያዋን፣ ሄሎንና መሰምሪያዋን። ዳቤርንና መሰምሪያዋን፣ አይንን እና መሰምሪያዋን፣ ዮጣንና መሰምሪያዋን፣ ቤትሳሚስንና መሰምሪያዋን። ከእነዚህ ከሁለቱ ነገዶች ዘጠኝ ከተሞችን ሰጡ። ከብንያምም ነገድ ገብኦን እና መሰምሪያዋን፣ ናሲብንና መሰምሪያዋን፣ አናቶትንና መሰምሪያዋን፣ አልሞን እና መሰምሪያዋን፣ አራት ከተሞች ሰጡ። የአሮን ልጆች የካህናት ከተሞች ከመሰምሪያቸው ጋር አሥራ ሦስት ናቸው። ለቀሩትም ለቀዓት ልጆች ወገኖች ሌዋውያን የዕጣቸው ከተሞች ከኤፍሬም ነገድ ደረሷቸው። በኤፍሬም ተራራማ አገር ለነፍሰ ገዳይ መማፀኛ ከተማ የሆነችውን ሴኬምንና መሰምሪያዋን፣ ጌዜርንና መሰምሪያዋን፣ ቂብጻይምንና መሰምሪያዋን ቤት ሐሮንና መሰምሪያዋን፣ አራቱን ከተሞች ሰጧቸው። ከዳንም ነገድ ኤልተቄንና መሰምሪያዋን፣ ገባቶንና መሰምሪያዋን፣ ኤሎንና መሰምሪያዋን፣ ጋትሪሞንና መሰምሪያዋን፣ አራቱን ከተሞች ሰጧቸው። ከምናሴም ነገድ እኩሌታ ታዕናክንና መሰምሪያዋን፣ ጋትሪሞንና መሰምሪያዋን፣ ሁለቱን ከተሞች ሰጧቸው። የቀሩት የቀዓት ልጆች ወገኖች ከተሞች ሁሉ ከመሰምሪያቸው ጋር አስር ናቸው። ለሌዋውያንም ወገኖች ለጌድሶን ልጆች ከምናሴ ነገድ እኩሌታ ለነፍሰ ገዳይ መማፀኛ ከተማ በባሳን ውስጥ የሆነችውን ጎላንና መሰምሪያዋን በኤሽትራንና መሰምሪያዋን ሁለቱን ከተሞች ሰጧቸው። ከይሳኮርም ነገድ ቂሶንና መሰምሪያዋን ዳብራትንና መሰምሪያዋን። የርሞትንና መሰምሪዋን፣ አይን ጋኒምንምና መሰምሪዋን አራቱን ከተሞች ሰጧቸው። ከአሴርም ነገድ ሚሽአልንና መሰምሪዋን፣ አብዶንንና መሰምሪዋን፣ ሄልቃትንና መሰምሪዋን፣ ረአብንና መሰምሪዋን አራቱን ከተሞች ሰጧቸው። ከንፍታሌምም ነገድ ለነፍሰ ገዳይ መማፀኛ ከተማ የሆነችውን በገሊላም ውስጥ ቃዲስንና መሰምሪያዋን፣ ሐሞት ዶርንና መሰምሪያዋን፣ ቀርታንንና መሰምሪያዋን ሦስቱን ከተሞች ሰጧቸው። የጌድሶን ልጆች ከተሞች ሁሉ በየወገኖቻቸው አሥራ ሦስት ከተሞች ከመሰምሪያቸው ጋር ናቸው። ከሌዋውያንም ለቀሩት ለሜራሪ ልጆች ወገን ከዛብሎን ነገድ ዮቅንዓምንና መሰምሪያዋን፣ ቀርታንና መሰምሪያዋን፣ ዲሞንንና መሰምሪያዋን። ነህላንንና መሰምሪያዋን አራቱን ከተሞች ሰጡ። ከረውቤልም ነገድ ባሙስቴክ ቦሶርንና መሰምሪያዋን፣ ያህጽንና መሰምሪያዋን፣ ቅዴሞትንና መሰምሪያዋን፣ ሜፍአትንና መሰምሪያዋን አራቱን ከተሞች ሰጡ። ከጋድም ነገድ ለነፍሰ ገዳይ መማፀኛ ከተማ የሆነችውን በገለዓድ ውስጥ ራሞትንና መሰምሪያዋን። መሃናይምንና መሰምሪያዋን፣ ሐሴቦንና መሰምሪያዋን፣ ኢያዜርንና መሰምሪያዋን አራቱን ከተሞች ሰጡ። ከሌዋውያን ወገኖች የቀሩት የሜራሪ ልጆች ከተሞች ሁሉ በየወገኖቻቸው እነዚህ ነበሩ፤ ዕጣቸውም አሥራ ሁለት ከተማ ነበረ። በእስራኤል ልጆች ርስት መካከል የነበሩት የሌዋውያን ከተሞች ሁሉ አርባ ስምንት ከተሞችና መሰምሪያቸው ነበሩ። እነዚህም ከተሞች እያንዳንዳቸው ከመሰምሪያቸው ጋር ነበሩ። እነዚህም ከተሞች ሁሉ እንዲሁ ነበሩ። እግዚአብሔር የሚሰጣቸው ዘንድ ለአባቶቻቸው የማለላቸውን ምድር ሁሉ ለእስራኤል ሰጠ፣ ወረሱአትም፣ ተቀመጡባትም። እግዚአብሔርም ለአባቶቻቸው እንደማለላቸው በዙሪያቸው ካሉት አሳረፋቸው። ከጠላቶቻቸውም ሁሉ ይቋቋማቸው ዘንድ ማንም ሰው አልቻለም። እግዚአብሔርም ጠላቶቻቸውን ሁሉ በእጃቸው አሳልፎ ሰጣቸው። እግዚአብሔርም ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም።